ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። ኢትዮጵያ የቻይና ፋብሪካዎች እንዲበራከቱ እንደምትፈልግ ተገለጸ፣ አንዳንድ ኢትዮጵያውያን ከባድ የጉዞ ችግር ቢገጥማቸውም ወደ የመን ማምራታቸው እንዳልቀረ ተዘገበ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ቻይና ዴይሊ የተባለ ድረገጽ ኢትዮጵያ የቻይና ፋብሪካዎች መበራከትን እንደምጠብቅ ጠቁሟል። በኢትዮጵያ በሚደረገው የንግድ ሥራ የቻይና መዋዕለ ንዋይ አፍሳሾች የሚከተሉት አይነት በሀገሪቱ የውስጥ ጉዳይ ጣልቃ ያለመግባት ፖሊሲ እንደሚመረጥ በቻይና የኢትዮጵያ አምባሳደር አቶ ስዩም መስፍን አስገንዝበዋል። አምባሳደር ስዩም መስፍን ቀጥሎም ቻይና በመሠረተ ልማት ግንባታ ረገድ ዋናዋ ለጋሻችን ትልቅ ገንቢና ዋናዋ የቴክኖሎጂ አቅራቢያችን ነች ብለዋል። በሌላ በኩል ደግሞ ቻይና ለወደፊቱ በኢትዮጵያ ዋና የፋብሪካዎች ባለቤትና በኢትዮጵያ ለሚመረቱ ምርቶች ትልቅ ገበያ ትሆናለች። በአሁኑ ወቅት የቻይና ኩባንያዎች በኢትዮጵያ እየገጣጠሙ ወደ ቻይና ይልካሉ። በቻይና ከማምረት ይልቅ ኢትዮጵያ ውስጥ መገጣጠሙ የተሻለ ትርፍ አለውና ሲሉ አምባሳደር ስዩም እንዳብራሩ ቻይና ዴይሊ የተባለ ድረገጽ ዘግቧል። ቻይና ባለፉት ሰላሳ ዓመታት ውስጥ ፈጣን እድገት ያገኘችው በሰው ኃይል ብዛት፣ በዝቅተኛ የኤነርጂ ዋጋና ወደ ውጭ በመላክ ኢኮኖሚ መር እንደሆነ አምባሳደር ስዩም አስገንዝበው ኢትዮጵያ መበደር የምትፈልገው ይህን ሞዴል ነው ብለዋል። ይህን መሰረት በማድረግም የኢትዮጵያ መንግስት ከቅርብ ዓመታት ወዲህ ተጨማሪ አምራቾችን ሲጋብዝ ቆይቷል። ሁለት የኢንዱስትሪ ቀጠናዎችን መድቦም አመቻችቷል። በኢትዮጵያ በጣም የታወቀው ህዋን የተባለው የቻይና የጫማ ፋብሪካ ነው። ህዋን ባለፈው ዓመት ከአዲስ አበባ ወጣ ብሎ በሚገኘው ቦታ የሁለት ቢሊዮን ዶላር ገንዘብ በማውጣት መዋለ ንዋይ ያፍሷል። በቀጣዩ አስርት ዓመት የአንድ መቶ ሺህ የሥራ ቦታ ይፈጥራል ተብሎ ይታመናል። ይህው ኩባንያ እስካልፎ መያዝያ ወር በነበረው ጊዜ ውስጥ 630 የሚሆኑ የአካባቢው ሰራተኞችን ቀጥሯል። 160 ሰራተኞቹ ቻይናውያን ናቸው። ሆያን የጫማ ፋብሪካ በቀን ከ2000 በላይ ጥንድ ጫማዎችን ያመርታል። ሁሉም ወደ አውሮፓና ወደ ዩናይትድ ስቴትስ ይላካሉ። ሦስት ተጨማሪ የቻይና ኩባንያዎች ደግሞ ባለፈው መስከረምና ጥቅምት ወራት ሥራ ጀምረዋል ሲል ቻይና ዴይሊ የተባለው ድረገጽ አስገንጽቧል። ኢሪን የተባለው ስለ ሰብአዊ ጉዳይ ዜናና ትንተና የሚያቀርብ የዜና አገልግሎት ወደ የመን ካደረገው አደገኛ ጉዞ በሕይወት ተርፎ ወደ ሀገሩ እንዲመለስ ስለተደረገ አንድ ወጣት ዘግቧል። ጀማል አሕመድ የተባለ የ21 ዓመት ወጣት በሳውዲ አረቢያ ሄዶ በመስራት ከድህነት ለመውጣት እንዲችል ሕገወጥ በሆነ መንገድ የመን በመግባቱ ለዘጠኝ ወራት ያህል በእስር ከቆየ በኋላ መልሰው ወደ ሀገሩ እንደላኩት መናገሩን ኢሪን ጠቁሟል። ከድህነት የመውጣት ፍላጎት ያደረበት ለአንድ ዓመት ያህል በሳውዲ አረቢያ ከሠራው ጎረቤቱ ከሰማው በመነሳት እንደሆነ የገለጸው ጀማል ከነበረኝ ገንዘብ አብዛኛው ወደ የመን ለወሰዱኝ ሰዎች ስለከፈልኩ የተቀረውን ደግሞ ለአጭር ጊዜ በየመን ላቆዩኝ ሰዎች በመክፈሌ ወዲያውኑ ገንዘብ ያለቀ ይላል ጀማል። ገንዘብ ካልከፈልክ ለፖሊስ እንነግርብሃለን ሲሉ እንደዛቱበት ይገልጻል። ያም ሆነ ግን በመጨረሻ ጀማልን ለፖሊስ ማስረከባቸው አልቀረም። ደላላው ወደ ሳውዲ አረቢያ ሳይሆን የወሰደኝ ለፖሊስ አስረከበኝ ይላል ወጣቱ ልጅ። አህመድና ጓደኞቹ እያንዳንዳቸው ዘጠኝ ሺ ብር ከፍለው ወደ የመን ለመሄድ አስራ አምስት ቀናት ሙሉ በእግርና በመርከብ ተጓዙ። የእግዚአብሔር ፈቃድ ሆኖ የመን ለመግባት ከአንድ መቶ ስደተኞች በላይ ካሳፈረ ትንሽ ጀልባ አደጋና በነበርኩበት እስር ቤት ከተነሳ እሳት ለመትረፍ ችያለሁ። ይላል ስደተኛው ጀማል። አብረውት የተጓዙት ሶስት ጓደኞቹ ግን አንደኛው በተቅማጥመ ምክንያት የመን እንደገባ አረፈ። ሲሞት ከማየት በስተቀር ምንም ልረዳው አልቻልኩም። ስለ እሱ ሳስብ ሐዘን ይሰማኛል፣ በማለት ጀማል ይተርካል። ሌሎቹ ሁለት ጓደኞቼ ደግሞ ወደ ኋላ መሞታቸውን ሰማሁ። የሞቱበት ምክንያት አላወቅኩም ሲል ጀማል አዲስ አበባ ሆኖ ገጠመኙን እንደ ዘረዘረ ኢሪን የተባለው ስለ ሰብአዊ ጉዳይ ዜናና ትንተና የሚያቀርብ ዜና አገልግሎት ዘግቧል። ብዙዎቹ የሚገጥማቸው እድል የሆኑ ሳለ አሁንም ብዙ ኢትዮጵያውያንና ሶማሌዎች በእንዲህ አይነት አስከፊ ጉዞ መቀጠላቸው እንዳልቀረ ኢሪን አውስቶ በያዝነው ዓመት 99,620 የሚሆኑ ስደተኞች የመን እንደገቡ የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት መግለጹን ጠቅሷል። በያዝነው ዓመት ወደ የመን ከተጓዙት ሰዎች 78 ከመቶ ኢትዮጵያውያን ሲሆኑ 22 ከመቶ ሶማሌዎች ናቸው ይላል የስደተኞቹ አገልግሎት። ወደዛ የሚጓዙትም ስለሚደርስባቸው ሁኔታም ሆነ ስለ ጉዞው የሚያውቁት ነገር እንደሌለ አንዳንዶቹም በጅቡቲና በየመን መካከል ባህር እንዳለና በተፋፈገ ሁኔታ በጀልባ እንደሚጓዙ እንኳን አያውቁም ይላል። ብዙ ኢትዮጵያውያን ወደ ውጭ ሀገራት ለመውጣት የሚሞክሩበት ዋናው ምክንያት በአገር ውስጥ ያለው የኢኮኖሚ ዕድል ጠባብ በመሆኑ እንደሆነ ኢሪን ገልጿል። ይህን መሰረት በማድረግም አይኦኤም ማለት ዓለም አቀፍ የፍልሰት ድርጅት ከኢትዮጵያ ፌዴራል፣ ክልላዊና አካባቢያዊ ባለሥልጣኖች ጋር በመስራት ለአስከፊው ጉዞ ተጋላጭ ለሆኑ ሰዎች ስለ ጉዞ ሁኔታ ከማስረዳትም በላይ እርዳታ ሊያገኙ የሚችሉበትን ሁኔታ እየፈጠሩ እንደሆነ ጠቁሟል። በአካባቢው ጥናት ተደርጎ ፍየልና በጎች እያረቡ፣ በዶሮ እርባታም እየተሰማሩ፣ አትክልትንም እያበቀሉ ኑሯቸውን የሚመሩበት ሁኔታ ለመፍጠር አይኦኤምና መንግስት እየሰሩ እንደሆነ ኢሪን የተባለው ስለ ሰብአዊ ጉዳይ ዜናና ትንተና የሚያቀርብ የዜና አገልግሎት ገልጿል። አድማጮች የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው።